ጽንፎችን ይዘው የቆሙ ሁለት ኃያላን በሚያደርጉት ጉተታ ኢትዮጵያና ኢትዮጵያዊነት አደገኛ ውጥረት ውስጥ ገብተዋል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ዛሬ ጠቅላይ ሚኒስትሩ ማኅበራዊ ሚዲያውም ላይ ያለውን መካረር አስመልክተው በጽሑፍ ያወጡትን መግለጫ ተንተርሶ እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል። ጠቅላይ ሚኒስትር አብይ አህመድ ዝምታቸውን ሰብረዋል። በጽሑፍም ቢሆን መልእክታቸውን አስተላልፈዋል። በማኅበራዊ ሚዲያ የሚወራው የሚሰራጨው መረጃ የዚህ መልእክታቸው መነሻ ነው። አንዳንዶች የፈለጉትን ሲሉ ያለማቋረጥም የተለያዩ መረጃዎችን ሲያሰራጩ እሳቸው ዝምታን መርጠው ቆይተዋል። ዛሬ ግን ጠንከር ያለ መልእክት አስተላልፈዋል። በኢትዮጵያ ያሉ አንዳንድ የማኅበራዊ ሚዲያ ጦማሪዎችን በመርፌ መስለዋል። ጠቅላይ ሚኒስትር አብይ መርፌ አይን አማናት ባለስለት በማለትም ነው መልእክታቸውን የጀመሩት። ችግሩ የፊቷን እንጂ የሚከተላትን አታይም። እናም ጨርቅ ላይ እሷ አለፍኩ ብላ የክርና የገመድ ማዕት ታስገባበታለች በማለትም አብራርተዋል። ጠቅላይ ሚኒስትሩ እንዳሉት አንዳንድ የማህበራዊ ሚዲያ ጦማሪዎችም ልክ እንደ መርፌዋ ናቸው። እነርሱ ሀገር በሚወጋ መርፌያቸው እየወጉን ሲጓዙ፣ አያሌዎች ልክ እንደ ክር መድረሻቸውን ሳያውቁ ይከተሏቸዋል ሲሉም ነው ያብራሩት። ድረገጻቸውን የሚያነብላቸው ተከታይና ደጋፊ ማብዛታቸውን እንጂ ሀገርና ሕዝብ ላይ እየተከሉ ያሉትን አደጋ፣ እየረጩ ያሉትን መርዝ ሊያዩት አልቻሉም ብለዋል። ጠቅላይ ሚኒስትሩ በሁለት የተለያዩ አቅጣጫዎች የቆሙ ጽንፈኞች በሚል የተገለጹ ወገኖችም የጠቅላይ ሚኒስትሩ መልእክት ትኩረቶች ናቸው። ሁለት የገመድ ጽንፎችን ይዘው የቆሙ ሀያላን በሚያደርጉት ጉተታ ኢትዮጵያና ኢትዮጵያውያን አደገኛ ውጥረት ውስጥ መግባታቸውን ያመለከቱት ልበስውር ሆኖ ግራና ቀኙን በጥሞና ማስተዋል የተሳነው ጽንፈኛ ቡድን ሲሉም ነው ቡድኖቹን የገለጹት በዚህ ቡድን ምክንያት የአገራችን አየር ምድሯ፣ ሰላምና ተስፋን ከመተንፈስ ይልቅ የስጋትና የውድመት ደመናን አርግዞ የመከራ ዶፉን ሊጥል ካናታችን በላይ መጣው ይላል ሲሉም አብራርተዋል። ጠቅላይ ሚኒስትር አብይ አህመድ እንዳሉት መካረር እዚህም እዚያም በርትቷል። ተፈጥሮ ነውና የተወጠረና የተካረረ ጉዳይ ቆይቶ መበጠሱ አይቀርም ሲሉም አስረድተዋል። በእርግጥ ጠቅላይ ሚኒስትሩ በሁለት ጫፍ የቆሙ ያሏቸውን ጽንፈኞች ማንነት በጽሑፋቸው አላብራሩም። የማን ቤት ጠፍቶ የማን ሊበጅ፣ የአውሬ መፈንጫ ይሆናል እንጂ የሚለው የሽፍቶች ፈሊጥ እንጂ የሰላማዊ ዜጎች መመሪያ አይደለም ብለዋል ጠቅላይ ሚኒስትር አብይ በዚሁ መልእክታቸው። ጠቅላይ ሚኒስትር አብይ አህመድ አክለው እንደገለጹት በእውነት ኢትዮጵያዊነት የሚፈተንበት ወቅት እየመጣ ነው። ማንም ጣፋጭ ዘርና ፍሬነኝ ብሎ ሊኮራና ሊመጻደቅ የሚችለው የግንዱ ስር እስካለ ብቻ ነው በማለትም አስረድተዋል። የግንዱን ስር ቆርጦና ነቅሎ በቅርንጫፉና በዘሩ መኩራት የሞኝ ጨዋታ ይሆናል ብለዋል። ዶክተር አብይ ጠንከር ባለ መልእክታቸው አቅምና ችሎታን ኢትዮጵያን ለማዳንና ለመገንባት እንጂ በማህበራዊ ሚዲያ አውደ ውጊያ ሀገር ለማተራመስ መዋል እንደማይገባም ጠቅላይ ሚኒስትሩ አሳስበዋል። እሳቸው እንዳሉት ስልጣኔ ህዝብን በእውቀት መክበብ እንጂ በሀሰት መረጃ ማጨናነቅ አይደለም። ኢትዮጵያዊነት ለኢትዮጵያ መስራት፣ ኢትዮጵያን ማስደሰት እንጂ ኢትዮጵያን በሐሰት መረጃዎች ማሸበር አይደለም፣ በማለትም አስረድተዋል። ኢትዮጵያ በዘመናት ውስጥ ህልውናዋን የሚፈታተኑ አያሌ ፈተናዎች ገጥመዋት እንደሚያውቁ ጠቅላይ ሚኒስትሩ አስታውሰዋል። ነገራችን ቀጥኑ የሚበጠስ የሚመስልበት ጊዜ ታልፈዋል ነው ያሉት ጠቅላይ ሚኒስትር አብይ አህመድ እንዳሉት ኢትዮጵያ ግን ምንም ብትቀጥን ጠጅናት በእንግዳ ደራሽ በውሃ ፈሳሽ የምትፈርስ አይደለችም። በማህበራዊ ሚዲያ የሚተላለፉ የሐሰት ዜናዎችንም ከዚሁ ጋር አያይዘው ጠቅሰዋል። ጠቅላይ ሚኒስትሩ ሐሰት ጮሆ ስለተነገረ ጎልቶ ስለተጻፈ በብዙ ሰዎች ስለተደገፈ ወይም በታዋቂ ሰዎች ስለተወራ እውነት አይሆንም ነው ያሉት። አብይ ያክለው እንደጠቀሱት ኢትዮጵያ ግን የዘላለም እውነት ነች፣ በሐሰት ዜናም ሆነ ባሉባልታ የማትፈርስ ጽኑ መሠረት ያላት እውነት። ኢትዮጵያ የሁሉም የጋራ ቤት እንደሆነችም ጠቅላይ ሚኒስትሩ በጽሑፋቸው ማጠቃለያ አመልክተዋል። የትም እንወለድ፣ የየትኛውም ብሔር አባል እንሁን፣ ኢትዮጵያ ሁላችንንም በኩልነት ማገልገል አለባት በማለት ነው ያስረዱት። ይህ አቋማችን ነበር አሁንም በጽኑ እናምንበታለን፣ ብለዋል ጠቅላይ ሚኒስትር አብይ አህመድ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።